አጋጣሚ ሆኖ ተጓዝኩት መንገድ ቀጥታ ወደዛ አልመራኝም። የግዴታ መስራት ነበረብኝ ከተመረቅኩኝ በኋላ እና አንዳንድ ጊዜ የምትፈልገውን ነገር እስከምትወድ ድረስ የማስፈልገውን ስራ መስራት አለብህ እስከዛ ለመድረስ ና በዛ መንገድ የተጓዝኩት ጥሩ ስራ ነበረ በጣም እሱም ለእኔ ብዙ ነገር ቀስሜበታለሁ። ነገር ግን ከልጅነቴ ጀምሮ የእኔ ህል ሰውን ለመርዳት ሐኪም የመሆን ስለነበረ እሱን ትቼ ወደ ሜዲካል ስኩል መሄድ ወሰንኩኝ። አመታት ተሰራበት የነበረውን የኢንፎርሜሽን ቴክኖሎጂ ሙያዋን እርግፍ አድርጋ ትታ ሀብላ እንደ አዲስ ልታጠና ወደ ሕክምና ሳይንስ ትምህርት ቤት ያቅናችው። ማቅናት ብቻም አይደል፣ በጠቅላላ ሐኪምነት ተመርቃ አሁን የውስጥ ደዌ ልዩ ህክምና ጥናቷን በማጠናቀቅ ላይ ያለችው በቅምሻ ዝግጅት አስተዋውቀን ለዛሬ ቀጠሮ የያዝንላት ወጣት የሕይወት መንገዷን መለስ ብላ በስርቆት ልታሳየን በተያዘላት ቀጠሮ ተመልሳለች። ዶክተር ሲሃም መሐመድ፣ በቅድሚያ ለጊዜሽ አመሰግናለሁ። አመሰግናለሁ እና ዛሬ ስለጋበዝከኝ። ዶክተር ሲሃም ለፕሮግራማችን በእንግድነት የጋበዝኩሽ የተለየ ህይወት መንገድ መርጠሻል። የተለየ የምለው ለአመታት ካገለገልሽበት የኢንፎርሜሽን ቴክኖሎጂ ከእሱ ጋር ዝምድና ወደሌለው የሙያ መስክን ያመራሽው የህክምና ሙያ አጥንተሽ ዛሬ የህክምና ዶክተር ሆነሻል። ይሄ መንገድ የተለመደ አለመሆኑ ብቻ ሳይሆን ውሳኔውም ከባድ ነው። በጣም ጥሩ ህይወት በሚባል ደረጃ እየሰራሽ ባለሽበት፣ እንዲያውም የተለዩ እድሎች በመጡበት ሰዓት ይህን ውሳኔ እንደወሰንሽ ነው የተረዳሁት። እስኪ አጫዎችን እንዲህ ያለ ውሳኔ በየቀኑ አይደረግምና ከየት መጣ እንዲህ ያለ ውሳኔ? እንዳልከው ጥሩ ስራ ላይ ባለው ጊዜ ነው የወሰንኩት ሜዲካል ስኩል ለመሄድ ና ከልጅነት ጀምሮ የኔ ህልም ሰውን ለመርዳት ሐኪም የመሆን እና በዛ ስራ ዙሪያ ለመስራት ነበረ ሀሳቤ። ስለዚህ ያው እንደ አጋጣሚ ሆኖ የተጓዝኩት መንገድ ቀጥታ ወደዛ አልመራኝም። የግዴታ መስራት ነበረብኝ ከተመረቅኩኝ በኋላ ና አንዳንድ ጊዜ የምትፈልገውን ነገር እስከምትወድ ድረስ የማትፈልገውን ስራ መስራት አለብህ እስከዛ ለመድረስ ና በዛ መንገድ የተጓዝኩት ጥሩ ስራ ነበረ በጣም እሱም ለእኔ ብዙ ነገር ቀስሜበታለሁ ነገር ግን የኔ የመጨረሻ ዓላማ የህልሜ ዶክተር ለመሆን ስለነበረ እሱን ትቼ ወደ ሜዲካል ስኩል ለመሄድ ወሰንኩኝ። ይህ አሁን ያጫወትሽን በጣም ባልተለመደ በሚሰኝ መልኩ አዲስ የህይወት መንገድ የመጀመርን ያህል ወደ ሕክምና ሙያው የገባሽበትን ነው። ከዚያ ቀደም ብሎ ኢንፎርሜሽን ቴክኖሎጂ ባለሙያ በመሆን አምስት ዓመት እንዳገለገልሽ አጫውተሽናል። ነገር ግን ምንም እንኳን የልጅነት ህልምሽ ቢሆን ከባድ ውሳኔ አልነበረም? ከባድ ውሳኔ ነበረ ምክንያቱም የዛን ጊዜ በቃ ጥሩ ስራ አግኝቼ ነበረ፣ ጥሩ ክፍያ ነበረ፣ ላይፍ ስታይሉ ጥሩ ነበረ። በቃ ሁሉም ሰው ያው ይሄ በቃ ጥሩ ነው ብሎ የሚያስበው አይነት ኑሮ አለ አይደለ? ምትኖረው፣ ጓደኞችህም ቤተሰብም ሁሉም ምቾት ያለው ሁኔታ ላይ ሆነ ከእንደገና እንደዚህ አይነት ውሳኔ ስትወስን የሆነ ወደኋላ የምትሄድ ልትሄድ ይመስልሃል እና ከባድ ውሳኔ ነበረ፣ ግን ትክክለኛ ውሳኔ ሁልጊዜ ቀላል አይደለም እና የዛን ጊዜ ለእኔ ትክክለኛ ውሳኔ መስሎ የታየኝ እሱ ነበረ። እንደውም የዛን ቀን የወሰንኩ ቀን ልክ ማናጀር የጠርታኝ ኦፊስ በቃ ደሞዝም ሬይዝ እንሰጥሻለን በዛ ላይ ደግሞ የሆነ ሌላ ትሬኒንግ ስቼ ፕሮሞሽን ይጠብቀኝ ነበረ በአጭር ጊዜ ውስጥ ማለት ነው እና የሶስት ቁጭ ብዬ አብሬው የሚሰራው የሆነ ተለቅ ያለ ሰውዬ ነበረ እንኳን ደስ ያለሽ ምናምን ሲለኝ ብዙም ደስታ አልነበረም እኔ ላይ እና ለምንድና ያልተደሰችው ሲለኝ እኔ እንጃ በቃ ሞር የሚመች አይነት ነገር ከተፈጠረልኝ የእኔን ህልም ብዬ የማስበውንና የእውነት ማድረግ የምፈልገው ነገር ሞር እያራቀኝ የሚመጣ መሰለኝ ስለው የዛን ጊዜ እሱ አለኗት የሚባል ፊሎሶፋ ሶስት ደቂቃ ቪዲዮ ዩቲዩብ ላይ ላከልኝ እና ምንድን ነው የሚለው ኢፍ መኒ ወዝ ኖ ኦብጀክት፣ ገንዘብን ኢኮዥን ውስጥ ባናደርገው፣ ገንዘብ ዋናው ጉዳይ ካልሆነ፣ አዎ ገንዘብ ዋናው ጉዳይ ካልሆነ ማድረግ የምትፈልገው መሆን የምትፈልገው ነገር ምንድን ነው ብሎ ያንን ከሀሳብህ አውጥተህ ከዛ ሪሊ ምን መሆን እንደምትፈልግ ወይም ምን ማድረግ እንደምትፈልግ ራስህን ትጠይቀው። ለእኔ የዛን ቀን ብቻ ሳይሆን ሁልጊዜም መልሼ መላልሼ ራሴን ስጠይቅ ያንን ነበረ መሆን የምፈልገው እና የዛንኑ ቀን ቁጭ ብዬ አፕላይ ያደረግኩኝ ሜዲካል ስኩል ደሴም እና በሁለት ሳምንት ውስጥ ለኢንተርቪው ጠሩኝ እና በጣም በአጭር ጊዜ ውስጥ ነው። ኢቨን የምኖርበት አፓርትመንት ሊዝ ምናምን አላለቀም ነበር እና ዝም ብዬ እሱን እንደሚሆን አድርጌ ቃይን ለጓደኞች ለቤተሰብ ሰጥቼ ተነስቼ ሄድኩኝ ወደ ሌላ ሀገር ሜዲካል ስኩል አተንድ ለማድረግ። ሽሽት የያዝሽ ሁሉ ይመስላል የገጠሙሽ በጣም የሚያማልሉት እድሎች ከዛ በሩቅ ታዩ ከነበረው ከዋናው ህልምሽ የሚያስቀሩ ስለሆኑ እነሱን በአስደሳች መልካም ዜናነታቸው መቀበሉን አልመረጥሽም። ይልቁንም እንዳደናቃፊ የሩቅ ህልምሽን እንደሚያስተጓጉል ፈተና ቆጥረሽ ጊዜ ሳታጠፊ ፍጥነሽ ትምኝ ወደ ነበረው ወደሚቀጥለው ምዕራፍ ተሻገረሽ። አው የዘመቸ ነገር በተፈጠረልኝ ቁጥር ሞር እንደሚያስረኝ እና ወደ ሌላ ነገር ለመቀየር እንደሚያከብደው ባወቅኩኝ ቁጥር በቃ ከዛ ለመሸሽ ነው የፈለግኩት። ምንም እንዲመቸኝ አልፈለግኩም። ምክንያቱም ምቾት አንዳንድ ጊዜ ጥሩ ነገር አይደለም። ከዛ እንዳልኩ በቃ ወዲያውን ወደዛ ለመሄድ ወሰንኩኝ። ይሄ የተለመደ መንገድ አይደለም ብለናል። ይልቁንም ደግሞ አንቺ በጣም ደስተኛ የሆነ ህይወት ውስጥ እንደነበርሽ፣ ጥሩ ገቢ እንደምታገኝበት ስራው ጥሩ የሚሰኝ መሆኑ እነኝህ ሁሉ ተራራ የሚያደርጉት እድሎች በዙሪያሽ ያሉ ሰዎችን አሁን የስራ ጓደኛሽ የሆኑት በእድሜያቸው ከፍ ያሉ ሰው እንደ ተረዱሽ እንዲረዱ አልጠብቅምና፣ በተለይ እያገኝሽ ያለውን እድል ከአለቆች ከቀጣሪዎች ጀምሮ የምታረጊውን ነገር አስብሽበታል? አብደሻል? እንዲ አልተባልሽም? አልገጠመሽም? እንደው ከቅርብ ሰዎች ጨምረው፣ አክቹሊ ሁሉም እንደዛ ላይ ያለው ከሚሰሩ ሰዎች ጀምሮ ከጓደኞቼ ኢቨን አሁን ድረስ እንደዛ አድርገሽ ወስነሽ መሄድሽ እኮ በጣም ዩ ኖ የተለየ ነው እስካሁን ይገርመናል፣ ይላሉ እንደዛ ማድረጌና፣ ሁሉም የዛን ጊዜ እንደዛ ነው ያሉት፣ ተይ እባክሽ አሁን እንደዚህ አይነት ጥሩ ስራ ትተሽ፣ እንደዚህ አይነት ኑሮ ትተሽ እንዴት ነው እንደገና ተመልሰሽ ማታቂው ሀገር ሄደሽ ሜዲካል ስኩል ሊሄደ የምትዩ። እንደውም ለእኔ አሰቡ የዛን ጊዜ ምን ሆነልሻል? የሆነ ክራይሲስ ውስጥ ነሽ ያለሹ ብሎ ለእኔ አሰቡልኝ የዛን ጊዜ ነው። ግን እንደዛ ብዙ ጊዜም አልሰጠሁትም፣ ወዲያው ወስኜ አንድ ወር ከምናምን ጊዜ ውስጥ ነው ሁሉንም ነገር ጨራርሽ የሄድኩት ግን የሁሉም ሰው መልስ እንደዛ ነበረ። የዛን ጊዜ ይህማ ትክክል አይደለም፣ ተመልሰሽ ትመጫለሽ ምናምን ነው ያሉኝ። ሁሉ የምትኖሪ በዚህ የዩናይት ስቴትስ ነው፣ ግን ትምህርቱን ለመማር ወደ ሌላ አካባቢ ነው የሄድሽው። ሌላ ሀገር ስትይ ግዛት ነው ወይስ ሌላ ሀገር ተጓሽ? የአሜሪካን ዩኒቨርሲቲ ነው፣ ግን አንቲጓ ኤንባርቢዳ የሚባል አይላንድ ነው እና ወደዛ ነው ሄጄ የተማርኩት አሜሪካን ዩኒቨርሲቲ ኦፍ አንቲጓ ከዛ በኋላ የመጨረሻውን ሁለት ዓመቶች እዚህ ተመልሼ ነው ሆስፒታሎች ውስጥ የጨረስኩት ክሊኒካል ሮቴሽን። እነኚህ ደሴቶች ከተለያዩ የዩናይት ስቴትስ ግዛቶች ሰዎች ለእረፍት ለመዝናናት የሚያዘወትሯቸውና ይበልጡን በዚያ የሚታወቁ አካባቢዎች ቢሆኑም ትምህርቱ እንደ መዝናናት ይሆናል ብዬ አልጠብቅም። የሕክምና ትምህርት ከባድ ነው፣ ብዙ ሰዓት ይፈልጋል። በዚያ ላይ ደግሞ ብዙም የቅርብሽ ሰዎች የሌሉበት ቦታ ነው የሄድሽው ነስ የሚብዛም ረጅም አመት ሽበት ሀገር አገርሽ አድርገሸዋል። ቤተሰብ ጓደኛ ያፈራሽዋል። እና ጥቅ ብለሽ ሄድሽ፣ ግን የቅርብ ጓደኛ የሌለበት አካባቢ ነው። እንዴት ነበረ? አዎ በጣም ከባድ ነበረ፣ ወደዛ ትራንዚሽን ለማድረግ። ምክንያቱም እንዳልከው እዚህ የለመድከው ቤተሰብ፣ ጓደኛ፣ ሁሉንም ነገር ትተህ ምንም አይተሆም ማታውቀው አይነት አካባቢ ነው የምትሄደው፣ እና ቻሌንጂንግ ነበረ ግን ያው ሰው ለመዝናናት የሚሄድበት ቦታ ብዙም ሄደህ እንደማትዝናና ትረዳለህ። እዛ ከደረስኩ በኋላ ለትምህርት ስትሄድ ብዙ ሰዓት የሚፈጅ ጥናት፣ በዛ ላይም ያው ተማሪ ስትሆን የተለየ ነው ኑሮ እዛ። ግን እዛ መሆኑ ራሱ በጣም ደስ ይል ነበረ። ጥሩ ልምድ ነው የሆነ አዲስ ሀገር፣ ሄደህ የሌላ ሰው ባህል፣ አኗኗር ሁሉንም ነገር ማየት እሱ ራሱ ለእኔ ሌላ ጥሩ ኤክስፔሪየንስ ነበረ። የክብደቱን ያህል የሚሰጠው ነገር አለ። አንዴ ከተቋቋሙት ብዙ አዳዲስ ወንዶች የምታካብችበት ነው። ዶክተር ሲያም እዚህ ሀገር ነው ኮሌጅ የተማርሽው እዚህ ነበር ወይስ ኢትዮጵያ ነው እዚህ ነው የተማርኩት ልክ ሀይ ስኩል ሊጨርስ አንድ አመት ሲቀረኝ ነበር ከኢትዮጵያ የመጣሁት ና ሀይስኩል አንድ አመት ሄቼ ከዛ በኋላ ኮሌጅ ሄድኩኝ እና ኢቭን የዛን ጊዜ ኮሌጅ ሲሄድ ፕሪሜዲትን ኮርሶች ወስድ ነበርም አዎ ጊዜ እንደሚፈጅ አውቅ ያለው ምክንያቱም ቀጥታ የሚሄድ እድል ላይ ኖር ይችላል መስራት አለብህ እዚህ ሀገር በተህ አዲስ ስትሆን ሁሉም ነገር አይመቻችም እና በዛ መንገድ ነው የሄድኩት እኔ ይሄ ምናልባትም ተከታይን ጥያቄ እንድጠይቅሽ እድል ይሰጣል። ኮሌጅ እዚህ ሀገር ከሄድሽ በኋላ ሆን ብለሽም ፕሪሜድ የሚባሉትን ኮርሶች ቀድመሽ ለመውሰድ ሞክረሻል። ውስጥሽ ስለነበረ ቀድሞውንም፣ አንድ ቀን ሁኔታዎች ቢያመቹ የሚያዝልሽን ክሬዲት ለማስያዝ እሱን መርጠሻል። ነገር ግን ምን ያህል አቀለለልሽ? እዚህ ሀገር የተማርሽው የቴክኖሎጂ ትምህርት እንደመሆኑ ሊወስድ ይችል የነበረው ጊዜ ምን ያህል ነበር? አንቺ ምን ያህል ፈጀብሽ? የሚወስደው ጊዜ ያው አራት አመት አንደርግራጅዌት ዲግሪ በማንኛውም አይነት ፊልድ መውሰድ ይቻላል። ሜዲካል ስኩል ከመሄድ በፊት በአይቲ ይሁን በሌላም ፊልድ መሄድ ይቻላል፣ ፕሪ ሜዲሲን ኮርሶች የሚባሉትን እስከ ወሰድክ ድረስ እና እኔ የወሰድኩት ኮርሶች ምንም ነገር አይገናኝም ከሜዲካል ስኩል ጋርም ሊገናኝም አይጠበቅበትም። ምክንያቱም እንደ አዲስ ነው የምትማረው። ስለዚህ ከዛ ከአንደርግራጅዌት በኋላ አራት አመት ሜዲካል ስኩል ነው። ከዛ ከአራት አመት በኋላ እንደገና ሬዚደንሲ አለ። ሬዚደንሲ ሳትጨርስ ብቻህን ፕራክቲስ ማድረግ አትችልም አሜሪካ ውስጥና ሬዚደንሲ በፈለከው ፊልድ መርጠህ እንደገና ስፔሻላይዝ ታደርጋለህ። እኔ አሁን ኢንተርናል ሜዲሲን ሬዚደንት ነኝ። ውስጥ ደግሞ የሕክምናን እያጠናሽ ያለሽ? አዎ፣ የሶስት አመት ሬዚደንሲ ፕሮግራም ነው። አሁን የመጨረሻ አመቴን እየጨረስኩኝ ነው። መልካም ዶክተር ሲሃም ይሄ ለየት ያለው መንገድሽ በአርአያነትሽ ያንቺን መሰል ፈተና ማለፍ ለሚሞክሩ የሚያጋራው አንዳች ቁም ነገር አያጣም በሚል ነው ግፋ አድርገን መወያየታችን። እስኪ ከቀድሞ ስራሽ ጋር አንዳንድ ጭብጦችን እናዛምድ። በቀድሞ ስራሽ ካካበትሽው ልምድ በአንድ ወይም በሌላ መንገድ ወደዚህ ማምጣት የቻልሽው ሁለቱ ሙያዎች ፈጽሞ ለየቅል ቢሆኑም በቀጥታ የሚያገናኛቸው ነገር ባይኖርም በተለይም ደግሞ የኢንፎርሜሽን ቴክኖሎጂ በብዙ መንገዶች ልንገለገልባቸው የሚችሉ ክህሎቶችን ለማዳበር የሚያግዝ እንደመሆኑ ጭምር አውቀሽም ይሁን ሳታውቂ በዛሬው የሕክምና ሙያ ስራሽ ውስጥ እሱን ማወቄ ፈየደልኝ፣ ጠቅሞኝ ያገኘሁት የምትይው ለየት ያለ ነገር ይኖር ይሆን? አዎ፣ ቴክኖሎጂ የሰውን ሕይወት ያጠላል ብዙ ነገር ሜዲካል ፊልድ የሚሆን ሁሉም ፊልድ ቴክኖሎጂን በመጠቀም ነው ነገሮችን ለሰው ማቅለል ወይም ደግሞ በሰው ሊፈጠር የሚችል ስህተትን ይቀንስልናል። እና ብዙ ጊዜ የምንጠቀማቸው ሜዲካል ሬኮርድ ሲስተም አሁን ሁሉ ጊዜ እዚ ሀገር ኦንላይን ነው በወረቀት ምንም ነገር የለም። እና የቴክኖሎጂው ሀይ ብዙ ጊዜ ለበሽተኞች የሚጠቅም አይነት ሲስተም መፍጠር ይቻላል እና እንደዚህ ይሄ ቢሆን ምክንያቱም በቴክኖሎጂ በኩል ያሉት ሰዎች በሜዲሲን ያለው አመለካከት የላቸውም እና ይሄ ነገር በዚህ መንገድ ቢደረግ ወይም ደግሞ እንደዚህ አይነት ቁጥር እዚህ ጋር ሲሆን ለእኔ የሚያሳውቀኝ አይነት አላርም ሲስተም ቢኖር ወይም እንደዚህ ቢሆን ቶሎ ሰዎችን ለመርዳት ይቻላል፣ ወይም ደግሞ ስህተትን ለመቀነስ ይጠቅማል ብለህ እንደዛ አይነት አመለካከት ይሰጥሃል። እና እንደዛ አይነት ፊድባክ ደግሞ በአይቲ ሳይድ ያሉት ሰዎችም አፕሪሽት ያደርጋሉ፣ እንደዚህ አይነት ፊድባክ ስትሰጣቸው። ቴክኖሎጂ እያደገ የህክምና ሳይንስም ይበልጡን በቴክኖሎጂ ላይ የሚመሰረትበት አይነት ጊዜ ውስጥ ነው የገባ ነው እና እንግዲህ እንደ አንቺ ያለ የሁለቱንም አለም የሚያውቅ ሰው የቴክኖሎጂውንም የህክምናውንም ዘርፎች ያጠና ሰው ምናልባትም መንገድ ቀያሽም ትሆኝ ይሆናል እድሎች ሊሰጥሽ ይችላል አዲስ ነገር የሚፈጠርበት ቦታ ላይ ፈጥኖ ይታይሻል አንቺ እንዲህ አይነት ነገር ብንፈልግ ያው ጥያቄ ነው የሚቀድመው እና ጥያቄውን ለማንሳት ቅርብ ትመስያለሽ ዴፍነትሊ አሁን እስፔሻሊ አርቲፊሻል ኢንተሊጀንስ አለ እና እሱም አሁን ሜዲካል ፊልድ ውስጥ የተጀመረ ነው። እሱን ለመጠቀም እንዳልኩህ እንደዚህ ወይም ከኛ በኋላ ቼክ እንዲያደርግ ኢቨን ብዙ ነገር ምክንያቱም አሁን የዶክተር እጥረት ሄልትኬር ውስጥ ያሉ ሰዎች እጥረት አለ እና በእኛ የግዴታ የእኛን ጊዜ ሊፈጅ የማይገባ ነገር በዛ ለማቃለል ይቻላል። ብዙ ነገር እና በጣም ብዙ ፖቴንሻል አለው። ትንሽ ባክግራውንድ መኖሩም አይ ቲንክ ኢቨን አዲስ ፊልድ ቢሆን ራሱ ወደዛ ነገሮችን በዛ አይን ለማየት ይጠቅማል። በፈተና አይን የምታዩ ከስራው ጠባይ ጋር የሚሄድ ለማለት ፈልጌ ነው። በህክምና ሙያ ውስጥ ሽግግር ሂደቶች ላይ እንደው እንደ ከባድ ሆኖ የገጠመሽ አለ? ቶሎ ፈጥኖ የሚታየው ረጅም ሰዓት ትሰራላችሁ፣ በተለይ በትምህርት ጊዜ ውስጥ ከ24 ሰዓት ያለማቋረጥ በህ አይደለም ከሚባለው ደረጃ ድረስ ነው በዚህ በዩናይት ስቴትስ ህክምና ሙያ ውስጥ ያላችሁ ሰዎች የምትሰሩት እና ለምን እንደሆነም ባይታወቅ ምንድን ነው እንደ ፈተና ነበረ? ከለመድኩት ህይወት ከማውቀው በተለየ እንደ ትልቅ ፈተና የምታየው ምንድን ነው? ያው እንዳልከው ከትምህርቱ ጀምሮ በጣም ብዙ ጊዜ የሚፈጅ ነገር ነው። ከአንተ ብዙ ጥረት ይፈልጋል። በጣም ማጥናት አለብህ። ረጅም ሰዓት ታጠናለህ። ከዛ በኋላ ክሊኒክ ሮቴሽን ስትጀምረም ሬዚደንሲ ላይ ምንም አይቀንስም። የምትሰራው ሰዓትም እንደውም እየባሰ ነው የሚሄደው። እስከ ሰማኒያ ሰአት ድረስ በሳምንት እንሰራለን። ሀያ አራት ሰአት እንሰራለን። ሌሊት እንሰራለን። ኤኒታይም እንሰራለን እና እሱ እሱ ሁሉ ነገር ከባድ ነው። ፈተና አልለውም፣ ምክንያቱም እንዳልኩ እንደዚህ አይነት ፊልድ ውስጥ መጠህ ስትገባ የሆነ ውስጥ ፍላጎት ወይም አላማ ኖሮ ነው የምትገባው። ምክንያቱም ከዛ የምታገኘው ሪዋርድ ያንን ሁሉ ነገር ያካክሳል እና ብዙ ጊዜ ፈተና ብለህ የምታየው ይደክመሃል በጣም አድካሚ ነው ስራው። ብዙ ሰዓት በእግርህ ትቆማለህ፣ ብዙ ሰዓት ትሰራለህ፣ ብዙ ማንበብ አለብህ እና ኮንስታንትሊ ይቀያየራል ብዙ ነገር እና ሁልጊዜ ራስህን አፕዴት ማድረግ አለብህ። ግን ከዛ የምታገኘው ሪዋርድ ያንን ሁሉ ስለሚያካክል ፈተና ብለህ የምታስበው ነገር ሁሉ ልትቀየር፣ ስራው አንድ ባህሪ ነው እና ይሄ ፈተና ነው ብዬ ብዙም ማማረረው ነገር የለም። ቆርጠሽ የገባሽ ሰው ስለሆንሽም በተጋነነ መልኩ እንደማታዩ መገመት ይቻላል የመረጥሽውን ነገር ጠበቅ አድርገሽ የምትይዥ ትመስያለሽ ዶክተር ሲሃም በሌላውም የህይወትሽ መንገድ በሌሎች ነገሮችም እንደዛ አይነት ሰው ነሽ የፈለግሽውን ነገር እስከ መጨረሻ መሄድ ምንም ቢያስከፍል አድርገዋለሁ የሚል አይነት ዝንባላ ያለሽ ይሄ በዚህ ሙያሽን በመለወጥ ውስጥ የታየው ጠባይሽ ሌላኛውም የህይወትሽ አካል ላይ ይታወቃል እንደዛ አይነት ሰው ነሽ አዎ እንግዲህ ስልካት የማውራት ባለድም ግን ብዙ ጊዜ ቆራጥ ውሳኔዎችን ለመወሰን ብዙም አይከብደኝም። ለእኔም የሚሆንም ነገር ከሆነ ብዙ ጊዜ ለራሴ ይታወቀሃልና፣ ግን ብዙ ጊዜ ጥያቄ ያለኝ ነገር ከሆነ ወይም ለእኔ ጥሩ ስሜት ማይፈጥር ነገር ላይ ቆራጥ ውሳኔ ለመወሰን ይቀለኛል። ቀደም ብለን የሚያመጣውን ለውጥ ጠቀስ ጠቀስ አድርገናል። ገና መጀመሪያ ያን ውሳኔ ስትወስኝ ፈጽሞ የተለየ ህይወት አቅጣጫ እንደምትከተኝ ማሰብሽ አልቀረም። ለፊት የማይታይ ወይም ፈጥኖ የማይመጣልን ወይም ቢመጣም በትልቁ አላማሽ በመጠመድሽ ያላየሽው በህይወትሽ ያመጣው ለውጥ አለ። ህይወትሽን በአንድ በሌላ መንገድ ቤተሰባዊ ህይወት፣ የግል ህይወትሽ፣ የነበርሽበት ሁኔታ ሊሆን ይችላል፣ ተጽዕኖ አሳድሮበታል የምትዩ ይሄ ውሳኔሽ ይሄ ውሳኔ ተጽዕኖ ፈጥሯል። ያው በቤተሰብም ወይ በሌላ በማህበረሰብም እንግዲህ ብዙ ጊዜ የምንኖረው ወይ ወላጆቻችን ለእኛ ያላቸውን ህልም ወይም ደግሞ ነው ጓደኞቻችን አስተማሪዎቻችን፣ ሶሳይቲ በአካባቢያችን ያለው እነሱም ያልሙን ልንን ህልም ወይም ደግሞ ሁኝ ያለሽ ወይም እንደዚህ ብትሁኝ ጥሩ ነው እንደዛ ብለው የምናስበውን ኑሮ ነው የምንኖረው። እና ይሄንን መንገድ ይዤ በራሴ በመሄድ አንዳንድ ነገር ኮስት አድርጎኛል። ምክንያቱም የእኔ የቤተሰብ ህልም ለእኔ ወይ ትዳር ይዤ ወልጄ አሁን ባለሁበት ደረጃ ላይ ግን ጓደኞች ሁለት ልጆች ወልደው ወይ እንደዛ ነው። እና ብዙ ጊዜ ኮምፔር እንደረጋለን የራሳችንንም ህይወት ከሌላ ሰው ጋር ኮምፔር እናደርጋለን። እና ጀንራሊ በተለመደ እና ተቀባይነት ያላቸው ብዙ ነገሮች አሉ። እና በዛ በዛ መንገድ ያው ያንን መንገድ አልተጓዝኩም በእነሱ ያለውን እና በዛ መንገዱ አፌክት አድርጎኛል። ግን ለእኔ ይሄ መንገድ ነው የእኔ መንገድ ብዬ የማስበው። የእኔ ህልምም ይሄ መንገድ ነው እና ያንን እየተጓዝኩኝ ስለሆነ እኔ ደስተኛ ነኝ። በጣም ትልቁ ደስተኛ መሆንሽ፣ ይልቁንም ደግሞ የተሳካ ነገር በምትፈልጊውና በምትመኙ መንገድ ማድረስሽ ይመስለኛል። ፈተናዎች እንደማይለዩት መገመት ይቻላል። እንደው ከዚህ በጣም ያልተለመደ መንገድሽ ቀደም ብዬ እንዳልኩሽ ሌሎች ወጣቶችም ቁም ነገር እንዲቀስሙም ጭምር ነው የምንወያየውና ከአስገራሚነቱ የአንቺን ብርታት ከማሳየቱ እኩል እንዲህ አይነት እርምጃ ሊወስድ የሚችል ሰው ከወዲሁ ምን ማየት አለበት ያለሽ፣ ልታነሳሻቸው የምትያቸው በቀጥታ ሰዎች ከራሳቸው ህይወት ጋር ሊያዛምዷቸው የሚችሉ ነገሮች ካሉ አይ ቲንክ የመጀመሪያው ደረጃ ጥያቄውን መጠየቅ ነው። ጥያቄውን ለመጠየቅ ራሱ ብዙ ጊዜ አናውቅም ያንን ጥያቄ ራሱ መጠየቅ እንዳለብን እራሳችንን። አሁን የምኖረው ኑሮ ወይም አሁን የምሰራው ስራ ወይም የማደርገው ነገር ከኔ እኔ የምፈልገው ነገር ነው ወይ ወይም ደግሞ የእኔ ህልም ይሄ ነው ወይ ብለን መጀመሪያ እሱን መጠየቅ አለብን። ከዛ ደግሞ የራሳችን ነው ወይስ ሌላ ሰው ያለመልን መንገድ ነው? ይሄ ቤተሰቦቼ፣ እናቴ፣ አባቴ ወይም ደግሞ አስተማሪ እንደሆነ የምፈልገው ነገር ነው ወይስ የራሴ ነው ብለን አይ ቲንክ መጀመሪያ እሱን መጠየቅ አለብን። ሁለተኛ ደግሞ የፈለገ ከባድ መንገድ መስሎ ሊታየን ይችላል፣ ወይም ደግሞ ማይሆን መስሎ ሊታይ ይችላል። ነገር ግን ያንን መንገድ ይዞ ለሚሄድ ሰው መጨረሻ ላይ የሚገኘው ሪዋርድ ከዛ በጣም ኢትስ ወርዝ ምክንያቱም ጊዜ ማለፉ አይቀርም እና የማንፈልገውን ነገር እየሰራን የማንፈልገው አይነት ህይወት ከምንኖር ጊዜ ፈጭቶም ይሁን ውጣ ውረድ አሳልፈንም ቢሆን ከዛ በኋላ ትንሽ ጊዜም ቢሆን ደስ የሚለንና የምንፈልገውን እኛን ፉልፊል የሚያደርግ የሆነ ላይፍ መኖር ትልቅ ነገር ነው እና ያንን ጥያቄ መጠየቅ አይ ቲንክ ጥያቄውን በመጠየቅ መጀመር እንችላለን። ማንኛውም ሰው ኢቭን አንዳንድ ጊዜ ጠይቀን ያንን ጥያቄ አዎ በቃ ይሄንን አሁን በጣም ፉልፊል የሆነ የሚያደርግ አይነት ህይወት እየኖርኩኝ ነው። ይህንን ነው መስራት የምፈልገው። ኤቭሪዴ የምሰራው ነገር ለራሴም፣ ለሰውም ቫሊዩ አደርጋለሁ። ኤቭሪዴ የማገኘው እድል፣ በዛ እድል ደስተኛ ነኝ ብሎ ያንን መልስ ሊያገኝ ይችላል። ግን ይሄን ጥያቄ ስንጠይቅ ደግሞ ኖ፣ የእውነት እኮ ሪሊ ማድረግ የምፈልገው ይሄንን ነው፣ ግን ይሄንን አሁን የምኖረው ኖሮ ሌላ አይነት ነው ብለንም ስናገ አይ ቲንክ ያንን ጥያቄ ስንጀምር መንገዶች ይከፈቱልናል። ወደምንፈልገው ለመሄድ መንገዶች ይከፈታሉ። ጥያቄ ጠይቁ የሚያግባባ ይመስለኛል። ዶክተር ሲሃም የምንፈልገውን ህይወት የምንመኘውን ለመኖር በማንፈልገውና በማንመኘው እስከ መቆየት ብለሻል። የአንቺ ሁኔታ ለየት ያለ ዚ ዩናይት ስቴትስ መሆንሽንም ጨምሮ ከግምት አስገብቶ አንዳንዴ የትምህርት እድሉም የሌለበት የምንመጣበት ሀገር ብዙ ገዳቢ ነገሮች ያሉበት፣ ማማረት የማይቻልበት ስንም ከተገኘ እንደው ጥሩ ነው ተብሎ የሚኖርበት ሁኔታ አለና በዛ ሁኔታ ውስጥ ላሉትስ እንደው ማለት የምንችለው ነገር አለ? ከመቋጨታችን በፊት እንዳንቺ ያንቺን ብቃት፣ ቆራጥነት፣ ትክክለኛ ውሳኔ ነው ብሎ የምትፈልጊው ማወቅሽ ትልቅ ነገር ነው። እነኚህን ነገሮች ተከትሎ መሄድ ያስችልሻል። ነገር ግን በአንጻሩ ምን ይታይሻል እነኚህ እድሎች በሌሉበት አንድ ቀን ይመጣል ብለው የሚፈልጉትን ነገር እስኪያገኙ ድረስ ባሉት ውስጥ ደስተኛ አለመሆንም ብቸኛ አማራጭ ነውና ስለ እሱ ስ ምንት ያለሽ? በእንደዛ አይነት አጋጣሚ ላይ ያው ሁላችንም የተለያየ አይነት ስኪል አለን የተለያየ ፍላጎት ነው ያለን፣ እና እንደዛ መሆኑም ጥሩ ነው። ምክንያቱም ሁላችንም ዶክተር ብንሆን ወይም ሁላችንም ዘፋኝ አርቲስት ብንሆን ለሌላ ነገር የሚሆን ሰው አይበቃም። እና ሁላችንም አይ ቲንክ የፈለገ ሀገርም ይሆን ሪሶርስ በሌለበትም ባለበትም ቦታ ቢሆን እንደውም የነገሮች አለመኖር ሶሉሽን ለመፍጠር እድል ነው፣ እና ብዙ ጊዜ ባለንበት አጋጣሚ ወይም ባለንበት ቦታም ሆነን የሌላውን ሰው ወይም አካባቢያችን ያለውን ሰው ህይወት የሚያሻሽል ማንኛውም አይነት ነገር ይሁን፣ በዛ አመለካከት ካየ ነው ብዙ ጊዜ ሶሉሽን መፍጠር እና የሰውን ሳፈሪ የሚቀንስ ነገር መፍጠር አይ ቲንክ ለማንኛውም ሰው ፉልፊሊንግ ላይፍ ለመኖር ከዛ በኋላ የተሳካ ህይወት እኖራለሁ ወይም ደግሞ ውስጥህን የሚሞላ ውስጥህን የሚያስደስተው ኑሮ ለመኖር በአካባቢህ ባለው ነገር መፍጠር በምትችለው ነገር ወይም ደግሞ ባለው ሰው ባለው ሪሶርስ ተጠቅመህ ኒግ የሰውን ህይወት ለማሻሻል እና የሰውን ችግር ለመቀነስ የሚደረግ ነገር ሁሉ አይ ቲንክ በዛ መንገድ መሄድ ይቻላል። ይህንን ኤግዛክትሊ እዚህ እንደዚህ አይነት እድል ለሌለው ሰው ማለት ነው። ልዩ ብርታት ከታየበት ውሳኔሽ አድማጮቻችን ብዙ ቁም ነገሮችን የመቅሰም እድል ያገኙ ይመስለኛል። ወጋችን መቋጫ በውስጥ ደዌ ልዩ ሐኪምነት ልትመረቂ የቀሩት ወራት ናቸው እና ጠቅላላ ሐኪምነት በኋላ የመረጡሽ የውስጥ ደዌ ልዩ ሐኪም መሆን ነው ከሙያ ባሻገር ሕክምና ሙያ ውስጥ ከምታደርጊው ባሻገር በልማድ በዝንባሌም ሊሆን ይችላል ወይም ደግሞ እንዲህ አይነት ነገሮች ላይ ብሰራ ከሙያ ባሻገር አስተዋጽኦ አድርጋለሁ የምትዩን ነገር የማውጠንጠን እድል ሰጥቶ ሲሆን፣ በስራና በትምህርት በጣም የተጠመድሽ እንደነበርሽ ይገባኛል። ነገር ግን እንዳንቺ ያለ ለየት ያለ ምርጫ ሲወሰድ ደግሞ አብሮ ሌላ ሀሳብም የሚመጣበት እድል አለና ማሰቡ እድል ከነበረሽ ዛሬ የምታጋሪ ከሆነ ለእኔ ይሄ ሜዲካል ፊልድ ውስጥ መሆንና ከሰዎች ጋር በየቀኑ በማሳልፈው ጊዜ በጣም ብዙ በመድኃኒት የማይፈቱ ችግሮች፣ የሰው ችግሮች አሉ። ህመሞች በራሳችን በህመም መልክ በሌላ ሲምተም የሚታዩ ግን ከኑሯችን ጋር ወይም ደግሞ በፊት ካለፍንባቸውን ነገሮች እና ችግሮች የተነሱ ለሰው ልጅ ህመም የሆኑ ብዙ ነገሮች አሉ እና የእኔ ኢንትረስት እስፔሻሊ ከሴቶች ጋር ምክንያቱም ሴቶች ለጉዳት ቅርብ ናቸው፣ በኔ አመለካከት እና ከሴቶች ጋር በቅርብ ብሰራ ደስ ይለኛል። ይሄ መድኃኒት ለሌላቸው በሽታ ችግሮች ምንም ይሄ ነው ተብሎ በምንም አይነት በኢሜጂንግም በብለድ ወርክም ምንም ነገር የማታገኘው ግን ስቲል ለእነሱ የእውነት የሆነ ህመም ያላቸው ሴቶች አሉ። የፎድ ህመም የጡንቻ ፔን እንደዛ እራስ ምታት እንደዚህ አይነት ችግሮች አሉና፣ እንደዚህ እንደዚህ አይነት ችግሮች የሚገናኙት ሜዲካል ፕሮብለም የለም፣ ይሄ ነው ብለህ የምታገኘው ነገር የለም። እና እነዚህ ነገሮች ካሉን ከራሳችን ከኑሯችን ከማንፈልገው አይነት ኑሮ እየኖርን ከሆነ ከእንደዚ አይነት ነገሮች ጋር ስለሚገናኙ ብዙ ጊዜ እንደዚህ አይነት ነገሮችን በመነጋገር እንድንፈታቸው እንደዛ አይነት መድረክ ለሴቶች ብፈጥር ወይም ደግሞ በዚህ ዙሪያ ብሰራ ደስ ይለኛል። ግን አሁን እንዳልከው ስቲል በጣም ያለኝ ነው፣ ለእኔ እንደዚህ በዛ ዙሪያ ላይ ስፔሻል ኢንትረስት አለኝ። የሚገርም ሀሳብ ነው ያለሽ፣ በቀጥታ ከህክምና ሙያሽ ያየሽው። በተጨባጭ ግን በምናውቀው በተለምዶ ህክምና ብቻ ሊፈቱ የማይችሉ ችግሮችን መርዳት ትልቅ ነገር ነው። ተስፋ አደርጋለሁ ያለው ውጥረት የበዛበት ህይወትሽ ቀለል ሲል ሁኔታዎች በአመቺ በሚሆኑበት ጊዜ ልትጀምሪው ልታደርጊ ምቺ ይመስለኛል። ዶክተር ሲያም መሐመድ ለየት ያለ የህይወት መንገድሽን በተመለከተ ከልምድሽ ለማጋራት በፕሮግራማችን በመገኘትሽ አመሰግናለሁ። ሌላ ሙያሽንም የህይወት መንገዶችንም የሚመለከቱ ውይይቶች ላይ መልሼ አገኝሻለሁ። ለአሁኑ ጊዜ ርስትልኝ በጣም ነው አመሰግናለ አመሰግናለሁ ለጊዜ